ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። የኦሮሚያና የሶማሌ ክልሎችን በሚያዋስኗቸው ድንበሮች ባሉ አካባቢዎች የተከሰተው ግጭት መዘዝ በአካባቢዎቹ በተለያየ ሁኔታ እየታየ ነው። ከእነዚህም አንዱ የከፍተኛ የትምህርት ተቋማትና የትምህርት አሰጣጡን ሂደት ይነካል። የዛሬው የውይይት ትኩረታችንም በኦሮሚያና በሶማሌ ክልሎች የታየው የፖለቲካ አለመረጋጋት በከፍተኛ የትምህርት ተቋማትና በትምህርቱ አሰጣጥ ሂደት ላይ ባሳረፈው ተጽዕኖ ላይ ያተኩራል። በዚሁ በስልክ በምናካሂደው ውይይት ላይ የትምህርት ሚኒስቴር የህዝብ ግንኙነት ዳይሬክቶሬት ዳይሬክተር ወይዘሮ ሀረጓ ማሞ የአምቦ ዩኒቨርሲቲ መምህርና የድረገጽ ጸሐፊ አቶ ስዩም ተሾመ፣ በሐዋሳ ዩኒቨርሲቲ የህግ ረዳት ፕሮፌሰር ዶክተር ዳንኤል በኃይሉና የፖለቲካ ተንታኝ አቶ ጌትነት ምትኩ ተሳታፊዎች ናቸው። ኦሮሚያንና የሶማሌ ክልሎችን በሚያዋስኗቸው አጎራባች ክልሎች የተፈጠረው ለበርካቶች ሞትና በአስር ሺዎች መፈናቀል ምክንያት በሆነው ግጭት እንዲሁም ይህን ተከትሎ በተካሄዱ ተቃውሞ ሰበብ በሁለቱም ክልሎች የሚገኙ የከፍተኛ ትምህርት ተቋማት ተማሪዎች ላይ ጉዳት ደርሷል በክልሎቹ በተፈጠረው አለመረጋጋትም ትምህርት በአግባቡ የሚሰጥበት ሂደት እክል እንደገጠመውና አሁንም ቢሆን ተማሪዎቹ እንደሚፈለገው ትምህርታቸውን መከታተል እንዳልቻሉ ጉዳዩ ያሳሰባቸው ተማሪዎች ይናገራሉ። የኦሮሞያ ክልል ተማሪዎች ጅግጅጋ ዩኒቨርሲቲ የተመደቡ የአንደኛ ዓመት ተማሪዎች ለደህንነታቸው አስጊ ነው በሚልም ወደ ሶማሌ ክልል መሄድ የለባቸውም በሚል በተለያዩ ዩኒቨርሲቲዎች ተማሪዎች ተቃውሞ ማድረጋቸው ይታወሳል። ወደ ሌሎቹ ክልሎች የሄዱ የኦሮሚያና የሶማሌ ክልል ተማሪዎች ካለስጋት ስጋት ትምህርታቸውን መከታተል ሲገባቸው ለደህንነታቸው መስጋታቸው የጉዳዩን አሳሳቢነት ነው የሚያሳየው። ወይዘሮ ሀረጓ እንዴት እዚህ አሳሳቢ ደረጃ ላይ ሊደረስ ቻለ? ያው እንግዲህ ቀደም ብሎ አንቺ እንደገለጽሽው በተለይ በሁለቱ ክልሎች የሚማሩ ተማሪዎች በከፍተኛ ትምህርት ተቋማት ውስጥ በወቅቱ በተፈጠረው ችግር ምክንያት ልጆቹ ላይ የተወሰነ ጥላት ሊሆን የነበረው ሆኖም ግን ይህንን ለማስተካከል እና ቀድሞ ወደነበረበት ሰላማዊ ወደሆነው ኑሮ እንዲቀጥል ማድረግ ላይ በተለይ በከፍተኛ ትምህርት ተቋማት ላይ የጅግጅጋ ዩኒቨርሲቲ ይማሩ የነበሩ የኦሮሚያ ተወላጅ ተማሪዎችን በሌሎች አስራ ዘጠኝ በሚያህሉ ሚሊዮን ዩኒቨርሲቲዎች እንዲማሩ የማድረግ ስራ ተሰርቷል። በተመሳሳይ ኦሮሚያ ክልል ላይ የሚማሩ የሶማሌ ተወላጅ ተማሪዎችንም በሌሎች ዩኒቨርሲቲዎች እንዲማሩ የማድረግ ስራ ተሰርቷል። አሳሳቢ ነው ብሎ ማለት በተጋነነ መልኩ መግለጽ አይቻልም። ምክንያቱም ችግሩ ተከሰተ የተከሰተውን ችግር ሴትን ለማድረግ በአሁኑ ሰዓት የትምህርት ሚኒስቴር ጊዜያዊ ሶሉሽን ሊሰጥ በሚችል መልኩ የራሱን እርምጃ ወስዷል። ስለዚህ ተማሪዎች አሁን በተረጋጋ መልኩ ነው ትምህርታቸውን በየተመደቡበት ቦታ እንዲማሩ እየተደረገ ያለው እና ሁለቱም ክልሎች ላይ ሆን ሰላማዊ በሆነ መንገድ ነው ተማሪዎች ትምህርታቸውን እየተከታተሉ ያሉት። ስለዚህ ቀደም ብሎ የነበረው ችግር ሲከሰት በሁለቱ ክልሎቹ ውስጥ ያው እንግዲህ ጥላው በሚኖረው ነዋሪ ውስጥ በተለይም ደግሞ በከፍተኛ ትምህርት ተቋማት ላይ አጥልቷል። ሶ ይሄ ነገር እንዳይቀጥል ማድረግ ላይ የሁለቱም ክልሎች የሀገር ሽማግሌዎች፣ የሁለቱም ክልል መንግስታት ከፍተኛ ነፍስ ላይ እየሰሩ ያሉት። ስለዚህ ይሄ ቀድሞ ወደነበረበት እስኪመለስ ድረስ ጊዜያዊ ምደባ ነው በአሁኑ ሰዓት ተሰጥቷቸው ተማሪዎች ትምህርታቸው ላይ አሉታዊ ተጽዕኖ እንዳያሳድር ለማለት የከፍተኛ ትምህርት ተቋም ተማሪዎችን ሌሎች ክልሎች እንዲመደቡ እየተደረገ ያለው እና አሁን በሚባለው ደረጃ አይደለም። አሁን ያለው ሴት ልተደረገበት ሁኔታ ነው ያለው። አቶ ስዩም በሁለቱ ክልሎች የተፈጠረው ግጭት በከፍተኛ የትምህርት ተቋማት እና የመማርና ማስተማር ሂደት ላይ አሳርፏል የሚባለውን አሉታዊ ተጽዕኖ ምክንያት እርስዎ እንዴት ይገልጹታል? መልካም እንግዲህ አለፈው አመት ከጀምሮ የተፈጠረ ነገር ነው እና ከዛ አንጻር ነው መታየት ያለበት። የሌሎች ሚሊን አውታሮችን ትከን የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮ ከትላንት በስቲያ በሰጡት መግለጫ ዋቢ አድርገን ብንጠቅስ እራሱ ባለፈው አመት በጅግጅጋ ዩኒቨርሲቲ የክረምት ፕሮግራም ተማሪዎች መታወቂያቸው እየታየ ጥቃት ሲፈጸምባቸው እንደነበረ፣ ልዩነት ሲደረግባቸው እንደነበረ አረጋግጠዋል። እዚህ ጋር አያይዘው ያሉት ነገር ምንድን ነው? ጥቃቱ ሲፈጸም የነበረው በሌላ አካል ሳይሆን በክልሉ ጸጥታ ኃይሎች ነው ብለው በይፋ አስቀምጠዋል። እንግዲህ የአንድ ክልል ጸጥታ ኃይል እጅግ በጣም ኃላፊነት በጎደለው መሩ የህዝብን ሰላምና ደህንነት ማስከበር ሲገባው የሚማሩ የሌላ ብሄር ተወላጆች ላይ ጥቃት የሚፈጽም ከሆነ ቅድም ወይዘሮ ሀረጓ እንደው ሊጋነን የሚገባ ነገር አይደለም የሚባል አደለም። ሁለተኛ ነገር የትምህርት ሚኒስቴር ጉዳዩን ተቃዋይቱ መፍትሄ ሰጥቷልና ለችግሩ ተብሎ ጊዜ መፍትሄ ነው ይሄ እንደ ችግሩ ግን እንደ በመሰረቱ መፍትያ ግን አይነት ነገር የሚባለውን እጹም የተሳሳተ ነው። ከዚህ ጋር ተያይዞ አንድ በመስከረም ወር አጋማሽ ላይ ስልሳ የሆኑ በጅግጅጋ ዩኒቨርሲቲ የሚያስተምሩ የኦሮሞ ብሔር ተወላጅ መምህራን ትምህርት በአካል ቀርበው ለትምህርት ሚኒስቴሩ ለደህንነታችን ስጋልና ጥበቃ ይደረግልን ብለው በይፋ ጠይቀው ባለማግኘታቸውም እንደውም ዛሬ አንዳንዶቹ ጋር ደውዬ በግሌ ለማጣራት ሞክሬያለሁ። ባለፈው ደነታችን እንሰጋለን ብሎ ለትምስ ሚኒስቴር ካመለከቱት ስልሳ መምህራን ውስጥ ከሶስት ወይም አራት መምህራን ብቻ የማይበልጡ ናቸው በጅጅጋ ዩኒቨርሲቲ ውስጥ ያሉት ሌሎቹም ስራ ለቀው በሌላ ዩኒቨርሲቲዎች ውስጥ ለመቀጠር ና ወይም ደግሞ በስራ አጥነት ለመኖር የተገደዱበት ሁኔታ ነው ያለው ና ከዚህ በተጨማሪ አሁን ሰሞኑን ደግሞ በመርቱ ዩኒቨርሲቲ እየታየ ያለው ነገር ሁኔታው እጅግ የተባባሰ ና መፍትሄ እንዳያስተፍስ ቋሚ ነው። ያም እንግዲህ የመጀመሪያ የሶማሌ ክልል ተማሪዎች ከዩኒቨርሲቲ ውጡ የሚል ነበር መነሻው። ከዛ ቀጥሎ የትግራይ ብሄር ተወላጅ ተማሪዎች ሆኑ። እነዚህ ወደ መቶ ሀያ የሚሆኑ ተማሪዎች ከመቱ ተነስተው እስከ ጋምቤላ ድረስ እስከ መሸሽ የደረሰበት ሁኔታ ነው ያለው። እንዲሁም ደግሞ ከዚህ ባለፈው ሳምንት ወደ ሁለት ሺ የሚጠጉ የአማራ ብሄር ተወላጅ ተማሪዎች ካምፓሱን ለቀው ለመውጣት እስከ መነሳት ድረስ ደርሷል እና አሁን የመስሪያ ቤቱ ባልደረባ በተናገሩት መልኩ ተቃሎ ሊታይ የሚችል አይደለም። እጅግ በጣም አሳሳቢ እና መፍትሄ ሊሰጡ የሚገባ ነገር ነው። ጊዜ ነው የማስበው። ዶክተር ዳንኤል የእርሱን አስተያየት ቢነግሩን። እሺ፣ አመሰግናለሁ ለዚህ እድል። ጥሩ አድርጎ አቶ ሲዩም ስታቲስቲክሱን ገልጾልናል። በጣም የምስማማበት ነው። እውነት የሆነ ነገሮች ናቸው። ግን ምክንያቱ ምንድን ነው የሚለው ነገር ላይ ነው እኔ ማተኮር የምፈልገው በተለይ የህግ መብት አላቸው ተማሪዎች ወይም ብሔሮች ለምሳሌ ኦሮሚያ ውስጥ የሚኖሩ ሌሎች ብሔሮች፣ ሶማሌ ክልል ውስጥ የሚኖሩ ሌሎች አነስተኛ ቁጥር ያላቸው ብሔሮች፣ እንዲሁ ተማሪዎች በትምህርት ሚኒስቴር ነው የሚመደቡት። ትምህርት ሚኒስቴር ከመደባቸው በኋላ ወደማያውቁበት አካባቢ ነው የሚሄዱት። እዛ አካባቢ ሲማሩ ምን አይነት ዋስትና አላቸው? ህገ መንግስቱ በግልጽ ይላል፣ ያለ ልዩነት የህግ ዋስትና የማግኘት መብት አለ። ይህንን ያለ ልዩነት ማግኘት ይቻላል ወይ? አሁን ባለው የዩኒቨርሲቲያችን አወቃቀር በተለይ አመራሩ የዩኒቨርሲቲ ማኔጅመንት እንዴት ነው? ምን ያህል የፖለቲካው ጉዳይ ጥፍሩን አስገብቷል? ውጭ ያለው ፖለቲካ እንዴት አድርጎ ነው የውስጥ አሰራርን ዩኒቨርሲቲን የሚቆጣጠረው የሚለው ነገር ላይ ህገ መንግስታዊ መብቱንም ህገ መንግስታዊ ስርአቱንም በትክክል ከመገንዘብ ወይም እንደው የፖለቲካ ትርፍም ለማግኘት ከማሰብ የቁጥጥር ስርአትን ለማነበር ከሚደረግ ጥረት ብዙ ጥፋቶች እየጠፉ ነው እና እውነት ነው ተማሪዎች ይሰጋሉ፣ መምህራንም ይሰጋሉ። አሁን ደግሞ እየታየ ያለው ነገር ከፍተኛ ነገር ስለሆነ ስጋቱ በጣም አለ። መምህራኑ ኢስራ መልክ ተማሪዎች አልሄደም ወላጅ ራሱ አልክም እንዲህ አይነት ስጋት ላይ እንዴት ልንደርስ ይቻል? በአንድ ወቅት ተረጋጋ የነበረ አካባቢ አንድ ኢንሲደንት ቀየር፣ የዩኒቨርሲቲው ማኔጅመንት የሚያሳየው ወገንተኝነት፣ ወዲያውኑ መቆጣጠር፣ በሀይል መድፈቅ፣ ሪስትሬንት ማጣት። ይሄ ኮምፓሽነት ገቨርነንስ የምንለው ነገር በዚህ ሀገር ተጣቅሟል። የአካደሚክ ፍሪደም አለ፣ ተቋማዊ ነጻነት አለ ይላል ህጉ። ከፍተኛ ትምህርት አዋጅን ብንመለከት እንዲሁ ሕገ መንግስቱ ክሊር የሆነ ዲማርኬሽን ያስቀምጣል። እዚህ ላይ መብቶችን ይነግረናል። ተቋማቱ ግን በዛ ልክ ቁመና አላቸው። ማና ከሌላቸው ምንድን ነው የሚጠፋው? ነገር እምነት ይጠፋል። እምነት ከሌለ ደግሞ ስጋት ናቹራል ነው፣ ከእሱ የተከትሎ የሚመጣ ነገር ስጋት። ስጋት ፍርሃትን ይወልዳል፣ መጠራጠርን ይወልዳል። እንደዚህ አይነት ነገርን እንዴት ማድረግ ነው የምንችለው ሲባል እምነት ልናሳድርባቸው የምንችል የብቃት ሰዎች ቢለዝብ ይውጣ ማለት እንኳን የሚከብድ ነገር ነው የሚሆነው። ግን ቢለዝብ ለቴክኒክ ለእውቀት ቦታ ብንሰት ሀገሪቱ ህግ እንደሚለው እውቀት የምንሻበት አልፎ ተርፎም የምንመራመርበት እውቀትን የምናስፋፋበት ቦታ ከሆነ እንዲህ አይነት ቁጥጥር፣ የሀይል ስራ የመሳሰሉት ነገሮች ከነዚህ ጋር ተፈጥሯዊ ጠብ ያላቸው ጉዳዮች በዚህ ልክ ብንረዳው ጥሩ ይመስለኛል። አቶ ጌትነት ከእኔ ቀድመው የተናገሩት ዶክተር ዳንኤል መረደስ፣ ዶክተር ሲዩ ነገሩን ቅጡ አንስተውታል። די נאַכע ማንኛውም ከዚህ ተጨማሪ ማንትማት አለብን ተማሪዎች እና መምህራን ውስጥ የግድ ኢንሲደንት እንኳን ባይፈጸም የሆነ ጥቃት እንኳን ባይፈጸም ሊፈጸም ይችላል የሚለውን ፖሲቢሊቲ ያን እድሉ መኖሩን ማሰብ የሚፈጥረው ስጋት በቂ አሁን ለተከሰቱ ነገሮች በየትኛውም ኢትዮጵያ ካለ ክፍል ውስጥ ተማሪዎችን ደህንነት መረጋገጥ እንችላለን ይህ ከዚህ ጋር ተያይዞ እነዚህ ማለት የህዝብ ዩኒቨርሲቲዎች ናቸው እነዚህ እንደ ፌዴራል ተቋም ሁሉንም ተማሪ ሁሉንም መምህር ማስተናገድ የመቻል ላይ ጥያቄ ማንሳት ከጀመረ ከዛ አልፎ የህግ አስከባሪ አካላት ውጤታማነት ኢንፎርስመንት ኢፌክት ስላይ ጥያቄ ማንሳት ከጀመርም የበለጠ እንድና የሚሆነው የበለጠ ትኩረት ሊሰጠው የሚገባው ነገር እሱ ይመስለኛል። ነው። ወይዘሮ ሀረጓ ችግሩ በተከሰተበት ወቅት መንግስት ለጉዳት ለተጋለጡት ተማሪዎች ወይም አስተማሪዎች አስፈላጊውን ከለላ አልሰጠም በሚል ተማሪዎች ወቀሳ ሲያቀርቡ ይሰማል። መንግስት በዛን ጊዜ ተገቢውን ከለላ አድርጓል? ካላደረገስ ለምን? ያው እንግዲህ እንደሚታወቀው በተለይ በችግር ተከሰተባቸው ተብሎ የሚታሰበው የከፍተኛ ትምህርት ተቋማት ውስጥ የሚገኙ ተማሪዎችን ሰላማዊ የሆነ የመማር ማስተማር ሂደቱ እንዲቀጥል ማድረግ ላይ መንግስት ከፍተኛ የሆነ ስራ ነው ሲሰራ የቆየው። በተለይ እንደ ትምህርት ሚኒስቴር በአመቱ ሊያገኟቸው የሚገቡ የትምህርት አይነቶችን ወይም ሊሸፈን የሚገባውን ዘርስ እንዲሸፈን ማድረግ ላይ ትምህርት በተለያዩ ምክንያቶች ሊቋረጥ እንደማይገባው በትልቅ ስራ ነው እየተሰራ ያለው። ስለዚህ ችግር የተከሰተባቸው ዩኒቨርሲቲዎች ላይ በተለይ የጸጥታ ኃይሉ ገብቶ ከማረጋጋት በፊት በተለይ በዛው በማኔጅመንቱ፣ በአስተዳደር አካላት በዩኒቨርሲቲው ማህበረሰብ አማካኝነት ተማሪዎች ተረጋግተው ትምህርታቸውን እንዲማሩ የማድረግ ላይ ሰፊ ስራ እየሰራ የነበረው። ሆኖም ግን አላስፈላጊ ወደሆነው ችግር እንዳይገቡ ማድረግ ላይ ግን ጸጥታ ኃይሉ እንዲያረጋጋ ማድረግ ላይ ሰፊ ስራ ተሰርቶ የማረጋጋት ስራው ተሰርቷል። ለዚህም ነው በተለይ በአሁኑ ሰዓት ቅድም አቶ ስዩም ሲገልጹት የነበረው በመቱ ዩኒቨርሲቲ ተማሪዎች በተወሰነ መልኩ አለመረጋጋት ታይቶ ነበር። እሱን ከማረጋጋት አንጻር ከፍተኛ ትምህርት ተቋማት ዙሪያው የሚገኙ ማህበረሰብ፣ እንዲሁም የሃይማኖት አባቶች እና አባገዳዎች እንዲሁም የከፍተኛ የዩኒቨርሲቲ ማህበረሰብ አመራሮች በጋራ በመሆን የማረጋጋት ስራ ሰርተው በአሁኑ ሰዓት በሰላማዊ በሆነ መልኩ ማለት ይቻላል ከተወሰኑ ሰዓታት በፊት እንደምንም ደውዬ መረጃዎችን ለመውሰድ ሞክሬ ያለው ከዛው ከትምህርት ቤቱ ማህበረሰብና ከውጪም ካለው አካል ማለት ነው፣ አሁን ተረጋግተው ትምህርታቸውን በበቂ ሁኔታ እየተማሩ ያሉበት ሁኔታ ነው ያለው ማለት ነው። ስለዚህ በተመሳሳይ ጅጅጋ ዩኒቨርሲቲም እንደዚሁ፣ እንዲሁም ደግሞ ኦሮሚያ ክልል በሚገኙ ዩኒቨርሲቲዎች ማስተማር ማስተማር ሂደቱ ጥሩ ነው እየተደረገ ያለው ማለት ነው። ግን እኔ አንድ እዚህ ላይ መግለጽ የምፈልገው ነገር ምንድን ነው፣ የከፍተኛ ትምህርት ተቋሞቻችን አመራሮች በተለይ ይበት በዩኒቨርሲቲ የሚከሰቱ ችግሮች በሚፈጠሩበት ሰዓት የማረጋጋት ኃላፊነታቸው ቅድም ሲገለጽ እንደነበረው ህገ መንግስቱን መሰረት ያደረገ መሆን አለበት የሚለው ወሰድ የሚገባው ነው የሚሆነው። ይህ ማለት ምንድን ነው? በተለይ ማንኛውም ተማሪ የትኛውም ዩኒቨርሲቲ ገብቶ የመማር ከመንግስታዊ መብት አለው። ከተማሪን ባሻገር ማንኛውም መምህር የትኛውም ዩኒቨርሲቲ ቦታው እስከፈለገው ድረስ የሚሰጠው እውቀት እስከፈለገው ድረስ ገብቶ የማስተማር ግዴታና ኃላፊነት አለበት። በተመሳሳይ ከዩኒቨርሲቲ ተማሪዎችን በዘለለ ከመምህራንም በዘለለ ኅብረተሰባችን እኮ በተለያዩ ሀሳብ የሚል ነገር ነው ያለን አወቅ ነው ልክ ደግሞ በቅንነት ወደ መሬት አውርደን ለሕዝባችን በቂ የሆነ ግንዛቤ ፈጥረን ቀጣይነት ያለው የመኖር ዋስትና ሁላችንም እንዲኖር ማድረግ ላይ ሰፊ ስራ ነው ሊሰራ የሚገባው። አቶ ስዩም፣ የተማሪዎችን ደህንነት በማስጠበቅ ረገድ ከማዕከላዊ መንግስትና ከክልል አስተዳደሮች በኩል የተወሰደውና እየተወሰደ ያለው እርምጃ በቂ ነበር? በቂ ነው? አሁን ትምህርት ሚኒስቴሯ ከተናገሩት ነገር ስህተት ነው የሚሆነው። እውነትን መናገሩ አይደለም። ችግር ሊፈጥር የሚችለው አለመነጋገሩና እውነታውን መደበቁና ሸፋፍኖ ነው ለማለፍ መሞከሩ ነው። ችግር እየፈጠረ ያለው እስካሁንም በግልጽ ባለመነጋገራችን ነው። ችግሩ እየተባባሰ ሄዶ አሁን ያለንበት ደረጃ የደረሰው በክረምት ፕሮግራም ትምህርት ተማሪ የነበረ ጅግጅጋ ዩኒቨርሲቲ ሲማሩ የነበሩ ተማሪዎች መታወቂያቸው እየታየ ጥቃት ደረሰባቸው ብሎ የመንግስት ኮሚኒኬሽን ስብሰት ቢሮ እያረጋገጠ በይፋ እየተናገረ እያለ የትምህርት ሚኒስቴር ይህን ጉዳይ አይቶ የወሰደው የለውጥ እርምጃ የማሻሻያ እርምጃ ምንድን ነው? መምህራኖት ከስልሳ የሚሆኑ የዩኒቨርሲቲ መምህራኖት በቀጥታ ለትምህርት ሚኒስቴሩ ሚኒስትር በአካል ቀርበው አቤቱታቸውን አቅርበው የተሰጣቸው መፍትሄ ምንድን ነው? ጥበቃና ከለላ ተደረገላቸው አልተደረገም። በዓለም የሚደረጉም እኮ ነው። ትምህርት ሚኒስቴር ስራና የተሰጠውን ስልጣንና ኃላፊ ተጠቅሞ ለመምህራኑም ለተማሪዎቹም ደህንነት አስፈላጊውን ለውጥና ማሻሻል ጥበቃ እንዲደረግ ማሻሻያ ወይም ደግሞ የለውጥ እርምጃ ባለመውሰዱ? በመጨረሻ ላይ የአንደኛ አመት ተማሪዎች ምደባ፣ በጅግጅጋ ዩኒቨርሲቲ የተመደቡ ተማሪዎች ምደባው እንዲቀየር የተደረገበት ምክንያት ያ ነው። ያ እንግዲህ ምንም ለውጥና ማሻሻያ ሳያደርግ ትምህርት ሚኒስትር ጅግጅጋ ዩኒቨርሲቲ ተማሪዎች መድቦ ነበር። ይህንንም አይሆንም ብሎ ተቃውሞ እንዲለወጥ ወይም ደግሞ አዲስ ምደባ እንዲወጣ ያደረገው የኦሮሚያ ክልላዊ መንግስት፣ ተማሪዎቹ ወደዛ ክልል ሄደው አይማሩም ብሎ በይፋ በመቃወሙ ምክንያት ነው እና አሁን ጥቅምት ሀያ አራት ላይ ሄደው የመጣው በዚህ ምክንያት እና የዚህ ፕሮግራም ለውጥ የመጣበት ምክንያት አዲስ ምደባ የመጣበት ምክንያት ትምህርት ሚኒስቴር ስራውን ባለመስራቱ ለተማሪዎቹ ደህንነት እና ለመምህራኖቹ ደህንነት አስፈላጊውን ጥበቃ ማድረግ ባለመቻሉ ነው እና ይሄ ዛ ሶማሌ ክልል ውስጥ ወይም ደግሞ የድግድጋ ዩኒቨርሲቲ መሰረት ያለበት ስራ ባለመሰራቱ መቶ ዩኒቨርሲቲ መጥቶ ይሄ የሶማሌ ተማሪዎች ውጡ የሚለው ጥያቄ ተነሳ። በመቶ ዩኒቨርስቲ ታየው ነገር መነሻ ውሱ ነው እና አሁን ወይዘሮ ሀረግ እንዳሉት እንትን ተደርጓል፣ ጥበቃ ተደርጓል ሳይሆን ተወላጅ ተማሪዎች እኮ ሸሽተው ሌላ ክልል ሄደው ገብተዋል፣ ለደህንነታቸው ሰግተው። ይህንን ያደረጉት በራሳቸው እኮ ነው። ሁለት ሺ የሚሆኑ ተማሪዎች እኮ የአማራ ቤት ተወላጅ ተማሪዎች እኮ ውጭ እስከ ማድረግ ደርሰዋል። ከከተማ ለቀን ወጣት ለገብራቸው ብሎ እስከ ማድረግ ደርሰዋል። የመጡ ከተማ ነዋሪ ነው አረጋግቶ ተማሪዎች እንዲመለስ ያደርገው እንጂ የዩኒቨርሲቲ አስተዳደርም አይደለም የትምህርት ሚኒስቴር ኃላፊዎችም አይደሉም። እና ያልተሰራን ስራ ተሰርቷል ብሎ ለመሸፋፈን መሞከር ለውጥ አያመጣም እና እንዲ ሸፋፈን ባናልፈው እና እውነት አሁን ተነጋግረን በግል መከላከል ያለበት እና መሻሻል ያለበት ስራ መሰራት አለበት ብዬ ነው ማለት አሁን የምነጋገር ከተባለ አሁን ለተማሪዎቹ ና በተለይ ለሀገር ከማሰብ ጋር ብዙ እየተነሳ ያለ ነገር ከሆነ በትክክል አሁን በተለይ በመቱ ዩኒቨርሲቲ ውስጥ እንደው በአጋጣሚ ሆኖ በተወሰኑ ጊዜያቶች የእኛም የስራ ባልደረቦች እሚያምልከናል እዛ ቦታ ላይ ነው የነበሩት። ስለዚህ ተማሪዎችን ከማረጋጋት አንጻር ቅድም ገልጫለሁ። ማህበረሰቡም ብቻ ሳይሆን በተለይ የሃይማኖት አባቶች፣ እንዲሁም ደግሞ የትምህርት ሚኒስቴር ቦርዶ ራሱ የመቱን ዩኒቨርሲቲ የሚያስተዳድረው ቦርዶ ራሱ ወርዶ ከተማሪዎቹ ጋር በደንብ በመነጋገር ነው ወደ ሰላማዊ ወደ ሆነ ወይ መማር ማስተማር ሂደት የተመጣው። የቅድመ ትግራይ ተወላጆች ወደ ሌላ ቦታ ሄደዋል። እነሱም ስጋት ነው ምናምን የተባለው በጣም በሚገርም ሁኔታ ሬርን መሰረት ያደረገ አልነበረም ሲያነሱት የነበረው ችግር ማለት ነው። ስለዚህ ዞሮ ዞሮ በመስጋት ብቻ ነው ተማሪ ሲወጣ የነበረው። እሱ ትክክል እንዳልሆነ ምን ሊያሰጋቸው እንደማይገባ የሃይማኖት አባቶችም የትምህርት ሚኒስቴር ከፍተኛ አመራሮችም ቦርዱም እንዲሁም ደግሞ አባገዳዎችም በሆነ በጋራ በመሆን እኮ ነው ተማሪዎችን አወያይተው ወደ ትክክለኛው መስመር እንዲመጡ ያደረገው። ስለዚህ ይሄ ተሞክሮ እንዲሁም ወደ ሌሎች ዩኒቨርሲቲዎችም ገብቶ በቀጣይ እንደ ችግር ሊከሰትባቸው ይችላል ወይም ደግሞ እንደዚህ አይነት ጭምጭምታዎች አሉ የሚባሉበት ጋር ማህበረሰብ በትክክል ተማሪዎችን የማረጋጋት ስራ መሰራት አለበት የሚል ይህን ለመሸፋፍን ለመደበቅ ታስቦም አይደለም። ስለዚህ በትክክል የተሰራውን ስራ ነው ሀቁን ነው ለማስቀመጥ እየሞከርኩ ያለሁት ምክንያቱም ሚገኝ ክርፍ ስለሌለ ማለት ነው የመቶ ዩኒቨርሲቲ የሚማሩ ተማሪዎች እኮ ልጆቻችን ናቸው ወገኖቻችን ናቸው ዚጋ ዩኒቨርሲቲ የሚማሩ ተማሪዎች ወገኖቻችን ናቸው ስለዚህ በማወቅ ይሁን ባለማወቅ እየተፈጠረ ያለው ችግር እናም በኃላፊነት ስሜት ገብተን ልንሰራበት ይገባል እንጂ ሚዲያውን በመጠቀም እንደ አላስፈላጊ የሆኑ ነገሮች ተማሪዎች ውስጥ እንዲቀመጥና እንዲመዛ ማድረጉ እሚጠቅመንም አይደለም። በቀጣይም ይሄ መቀጠል ያለበት አልመሰለኝም። ስለዚህ በትክክል ወረድ ብለን ተማሪዎችን በያለንበት ቦታ የማረጋጋት ስራ፣ እንዳይቀጥል የማድረግ ስራ፣ ማንኛውም ተማሪ ተማር እስከዳር ድረስ ወጥቶ እንዲማር የማድረግ ስራ መስራት ያለበት። ያንን እንግዲህ በአንድ ወቅት እኛ እዚህ እንትን ላይ ደርሰናል። በቀጣይ ትውልድ ይቀጥላል። ትውልድ በሚቀጥልበት ጊዜ ደግሞ ተገዥ የሆነ በተለይ ህገ መንግስት የሆነውን መብት እያስረዳል እያስተማርን መከታተል ያለብን እና እንደ ትምህርት ሚኒስተር ግን የሚቻለውን ነገር እየተሰራ እንዳለ በዚህ አጋጣሚ ለመግለጽ ነው የምፈልገው። ማለት እ ዩኒቨርሲቲ መምህራን ጋር በተያያዘ ቅድም አቶ ስዩም ሲገልጽ የነበረው ትክክል ነው። መጥተው አመልክተዋል፣ ቀይሩን ብለው ማለት ነው እንዴ መቀየር እና ከዛ ቦታ ላይ አንስቶ ወደ ሌላ ዩኒቨርሲቲ መምህራንን ሙሉ በሙሉ ማዛወር መፍትሄ ነው ወይም የሆነው እንደው እኛ አይደለን እንዲ ህብረተሰቡን አስተምረን ወደ ትክክለኛው መስመር በትክክልም ሀገራችን እየተመራችበት ወዳለው ህገ መንግስት ጥቃተ ህሊናችን ሁሉም እኩል የሆነ ደረጃ እንዲደርስ ማድረግ ያለብን እኮ ስፔሻሊ የተማሪው ሀይል ነው። ስለዚህ የተማሪው ሀይል በዚህ ደረጃ እንደ መፍትሄ ምን የሚወስደ ከሆነ ትክክል አይደለም። ቅድም የተደረገው ጊዜያዊ መፍትሄ ነው። አሁን ልክ ይሄ አለመግባባቱ የዚህ አይነት አስተሳሰቡ በጣም በህብረተሰቡ ዘንድ እየሰፋ ሲመጣ ጊዜያዊ መፍትሄ ለመስጠት ነው ትምህርት ሚኒስቴርም ወደ ሌላ ዩኒቨርሲቲ እንዲመደቡ ያደረገው። ለመገናተሱ ሶስት መምህራን ቀርተዋል ብለዋል ሲል አሉም እኮ አሁን ደህንነታቸው ተጠብቆ ነው እያስተማሩ ያሉት ማለት ነው። የትምህርት ሚኒስቴር ጊዜያዊ መፍትሄ ነው የወሰደው ብለዋል። ያው ከሶማሌና ከኦሮሚያ ክልል ተማሪዎች በአገሪቱ ባሉ ሌሎች ዩኒቨርሲቲዎች መመደቡን አስታውቋል። ይህን ውሳኔ አንዳንዶች ጥሩ ነው ይሉታል። ሌሎች ግን ውሳኔው ሀገሪቱን ያፈራርሳል የሚል አስተያየት ነው የሚሰጡን። ዶክተር ዳንኤል ይሄ የትምህርት ሚኒስቴር ጊዜያዊ መፍትሄ በሚል የወሰደውን ውሳኔ እንዴት ይመለከቱታል? ውሳኔው እሳት ማጥፋት ጉዳይ ሳል ተነስቷል መቱና ይችጋል። ግን በየቦታው ጋለ በየቦታው አስተዳደራዊ ችግር አለ። ከሲስተም ጋር የተያያዘ ችግር አለ። መፍትሄው እኔ የፋየር ብርጌድ ጎቨርንመንት የምለው ነው። የፍገኛን መንግስትና ባህሪውን ስገልጸው ፋየር ብርጌድ ጎቨርንመንት ሁሌ ምሳት ይመስላል። ለማ መሰረቱ ምንድን ነው? የዚህ ነገር ዋናውን ነገር መጠየቅ የትምህርት ሚኒስቴሯ ኃላፊ ህጋዊነት መልካም ነው ሲሉ የሰማዋቸው መሰለኝ እጅግ የምንፈልገው ነገር ይሄ ነው ህጋዊነት በዚህ ረቀት ትምህርት ሚኒስቴር ነጻ አውጥቶ ራሱን ቅድስና ላይ ሊያስቀምጥ አይችልም ምክንያቱም የእነሱ የነሱ የቁጥጥር ስርዓት ነው። አብዛኛውን የዩኒቨርሲቲ ተቋማዊ ነጻነት በማሳጣት ለነሱ በቀላሉ የሚታዘዙ ሰዎችን ከላይ በማስቀመጥ እነሱም ይደነብራሉ። ምክንያቱም ዩኒቨርሲቲ አካባቢ የሚነሱ ነገሮች ወደ ህብረት ካፓሲቲ ምን ያህል ነው? ይሄንን የማስተዳደር የመቆጣጠር እና የመምራት እንደ የኢትዮጵያ ከፍተኛ ትምህርት ልዩ አካል አያስፈልጋቸውም ወይ? በትክክል ኦቶኖሚያቸውን ተከትሎ ሊያስተዳድር የሚችል ፕሬዚዳንቶች የሚሾሙበት የከፍተኛ የኃላፊዎች የሚሾሙበት ስርዓት ምንድን ነው? እምነት የሚያሳድር ነው? እውነት ስጋትን የሚያወርድ ነው? ስጋትን የሚያባብስ? እንደዚህ አይነቶችን ጥያቄዎች አንስቶ ከመሰረቱ ሀገራዊ የፖለቲካ በሽታው ጋራም አያይዞ ወደ ሪፎርም ወደ ማስተካከል ወደ ህጋዊነት ወደ ፍትህ የመሄዱ ነገር እጅግ አስፈላጊ ይመስለኛል። በየአካባቢው ልጆችን ከመደበ በኋላ እዛ አካባቢ አስተማማኝ ደህንነት መኖሩን ማረጋገጥ መቻላል ወይም ደግሞ ዩኒቨርሲቲዎቹ ራሳቸው መቀበል ከቻሉ እና አውቶኖሚ ካላቸው ኃላፊነቱን እነሱ ላይ ሊሆን ይችላል። ግን ትምህርት ሚኒስቴር እስከመደበ ድረስ የፌዴራል መንግስቱ በተለይ ክልላዊ የሆኑት ትኩሳቶች ሲነሱና እነሱ የጉዳት አይነት ባህሪ ሲኖራቸው ምን አይነት ደህንነት ሲስተም ነው ያለው የሚለውን ነገር መፈተሽ አለ ወይ፣ የማይችለው ከሆነ ለቀቅ ማድረግ እና ምናልባትም በኦቶኖሚስ ከሆነ በሌላ መልኩ እንዲተዳደር ማድረጉ ወሳኝ ይመስለኛል። አቶ ጌትነት፣ አሁን በሁለቱ ክልሎች የታየው ችግር ወደ ሌሎች እንዳይስፋፋ በዘላቂነት መፍትሄ ሊሆን ይችላል የሚሉትን ቢነግሩኝ ምንድን ነው በሚያ ለችግር ይመስለኝ መጀመሪያ የተፈጠረውን ሁኔታ ተረፍተ ነው የጋራ መግባባት ላይ ያደረሱ ማለት ነው። ምንድን ነው የተከሰተው የተሳታፊዎችን እና ማን ናቸው ምክንያታቸው ህባቸውን ፍላጎታቸው ምንድን ነው የሚለውን ግልጽና መግባት ላይ ደርሰበት ነገር የለም። የመካሰስ ነገር ነው ያለው ትንሽም በኛ ጋር ከተለመደው ምክትል ከሚሉ ግጭቶች የተለየ ባህሪ እንዳለው ብቻ እየገባን ነው ያለ ነው። አንድ እሱ ነው ችግራት ይሴ። ሁለተኛው ነገር ደግሞ ምንድን ነው ማንኛውም ግጭት ሁኔታ ሲፈጠር የመጀመሪያው እርምጃ ግጭቶችን ማብረድ ነው። ሳይረጋጋ ወደ ሌላ ነገር መሄዳቸው አይቻልም ማለት ትንሽ ሄድ የ የሚያደርገውም ነገር ከዛ አኳያ ምናልባት ከታሪክ ሊታይ የሚችል ይመስለኛል። በተለይ ግን ዋና ወሳኝ ነገር ብለው ቀጥሎ ምን እናደርጋለን ነው። አንደኛ ምን ሰጣቸው መፍትሄዎች፣ ሁለት ነገር የሚያዝ ተቃዋሚ ሆኖ አለበት። ስትራክቸራል የሆነ የመሰረታዊ ችግሮችን አይቶ የትሪገር ያደረጉት ኢንሲደንቶች ላይ ብቻ ከተቶች ላይ ብቻ ሳይሆን ተለቅ ብሎ አይቶ ወደዛ መሄድ አለበት። ሁለተኛ ሂደቱ ሁሉንም ያካተተ መሆን አለበት። ምንድን ነው ሰብሰብ አመራር ላይ ያለ በተቃዋሚነትም በደጋፊነትም በምን ሊሆን ይችላል። ወይ ተለያለ ተወሰነ የሊጣን መስቴ መሆን የለበትም። ሁሉንም አካል በተቻለ መጠን ሰስካታቸ ሆነ ሂደት መሆን አለበት። እዛ ለስ አሁን ትምህርት ሚኒስቴር የወሰደው እርምጃ ያለን በሂደት ላይ ያለን ችግር ለመፍታት እየሞከረ ከእንደገና ደግሞ አዲሱ ተማሪዎች ከችግር እንዳያደርስበት እንዲኖሩ በራሱ ጥሩ ነው። ስም ነው ማለት አሁን ይሰልጣል እዚህ ቀጥሩ የሚወሰደው ነገር ላይ ክስተት ከፈጠረ የማባባስ ውጤት ሊኖሩ ይችላል። ተባለውም ፌዴራል ተቋም መሆናቸው ይቀራል። የክልል ስጣ ተቋም ይሆናሉ። ሲኖቲኬሽን ብዙ ይኖረዋል። እነዚህም ግን ተቃውሞ የሆነ መፍትሄዎችን አሳታፊ የሆነ አቶ ስዩም እሺ፣ አንደኛ በቃ በአጠቃላይ አሁን የመጣው አንድ በተለይ ከተማሪዎች ምደባ ጋር ተያይዞ የመጣው ለውጥ አንደኛ ትምህርት ሚኒስቴር ስራውን በአግባቡ መስራት ስላልቻለ የመጣ ለውጥ ነው። ስራውን በአግባቡ ሰርቶ ማሻሻያ አድርጎ ቢሆን ኖሮ ይሄ በኢትዮጵያ ታሪክ ታይቶ አይታወቅም። የአንድ ብሔር ተወላጅ ተማሪ እዛ ቦታ አንድ ሌላ ክልል ሄዶ እንዳይማር ስለ አዲስ ምደባ የተደረገው እኔ እንግዲህ በሕይወቴ አይቼ አላውቅም። እና ይሄ ትምህርት ሚኒስቴር ስራውን አለመስራቱ ነው የሚያሳየው። ወደፊት ምን አይነት መፍትሔ የለውጥ እርምጃ ያስፈልጋል ብሎ ለሚለው መፍትሄ ለመስጠት ሌላ ችግር ባንፈጥር፣ አሁን አቶ ጌትነት ከእነሱ ጋራ ሌላ ችግር እንዳንፈጥር የሚለው ነገር አሁንም፣ ትምህርት ሌላ ችግር እየፈጠረብን ያለው ለምሳሌ፣ ባለፈው ሳምንት የትምህርት ሚኒስትሩ ዶክተር ጥላይ ጌጤ በሰጡት አስተያየት በዩኒቨርሲቲዎቻችን ውስጥ ችግር እየፈጠሩ ያሉት ተማሪዎች ትልቅ ውጤት ማምጣት የተሳናቸው ተማሪዎች የሚፈጥሩት ነው እና ከዚህ በኋላ በእነሱ ላይ እርምጃ እንወስዳለን የሚል ነው። አሁን ይህ እንግዲህ እንደ አንድ መንግስት ኃላፊ የማይጠበቅ ነው። እንዲሁ ነገሩ ኤክስተርናላይዝ ለማድረግ ነው ሞክር ነው እዚህ በተጨማሪ እንደገና አሁን ይሄ ህይወት የሚባል የተማሪዎች ተመርቆ ህይወት የሚወስዱት ፈተና መጥቷል። አሁን ለምሳሌ እኔ በምሰራበት አምቦ ዩኒቨርሲቲ ወሊሶ ካምፓስ ውስጥ ላለፉ ሶስት ቀናት ትምህርት ተቋርጧል። ተማሪዎቹ አመት ላይ ላሉ ለምንድን ነው ይሄ ነገር ይቅርልን ነው ይሄ ሌላ አመትና ሌላ ሁከት እየቀሰቀሰብን ያለው እና ትምህርት ሚኒስቴር ነገሮችን አይቶ እንደዚህ ያለው ሌላ ሁከትና ብጥብጥ የሚቀሰቀሱ እንትኖችን መመሪያዎችን ከማውጣት ቢቆጠብ ብዬ ነው የምለው። ወይዘሮ ሀረት ቅድም አቶ ጌትነት የገለጹት ነው። በተለይ ሰላማዊ መማር ማስተማሩ ሂደት እንዲቀጥል ማድረግ ላይ አሁን የተወሰደው ያለው ጊዜያዊ መፍትሄ በአብዛኛው ህብረተሰብ ተቀባይነትን አግኝቷል። ከዛ በተረፈ አሁን ችግሮች ከይባባሳሉ ትምህርት ሚኒስቴር መመሪያ እያወጣሉ ምናምን የሚለው ነገር እንግዲህ እሱ ደግሞ ራሱን የቻለ አንድ ምክንያቱም ትምህርት ሚኒስቴር የትምህርት ጥራትን ከማስጠበቅ አንጻር ምን ምን ስራዎች መስራት አለበት የሚለው በራሱ ጊዜ እየሰራቸው ያሉ ስራዎች አሉ። የሲዩሲ አሁን አዲስ መምጣት ተማሪዎችን ለረብሻ ይጋብዛል ብዬ ማለት አልችልም። ምክንያቱም እያንዳንዱ ተማሪ በተማረበት የትምህርት ፕሮግራም ምን ያህል አውቋል፣ ምን ያህል ወደ ስራ አለም ሲቀላቀል ራሱን አውቆ ይቀላቀላል የሚለውን እንዲለይ ከማድረግ አንጻር አንዱ መመዘኛችን እንደሆነ ሊወሰድበት ይገባዋል። አድማጮች፣ በውይይቱ የተሳተፉትን የትምህርት ሚኒስቴር የህዝብ ግንኙነት ዳይሬክቶሬት ዳይሬክተር ወይዘሮ ሀረጋዋ ማሞ፣ የአምቦ ዩኒቨርሲቲ መምህርና የድረገጽ ጸሐፊ አቶ ስዩም ተሾመ በሐዋሳ ዩኒቨርሲቲ የሕግ ረዳት ፕሮፌሰር ዶክተር ዳንኤል በሀይሉንና የፖለቲካ ተንታኝ አቶ ጌትነት ምትኩን ከልብ እያመሰገንኩ ዝግጅታችንን እዚህ ላይ ያጠናቅቃለሁ። እስከሚ እስከሚቀጥለው በደህና ቆዩን።